የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪኦኤ አድማጮች። የዕለት ረቡ ታሳ 6 2014 ዓ ምሽ ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። ለዛሬም የወጣቶችን ሕይወት የሚዳስሱ እንዲሁም ጠቃሚ መረጃ የሚያስጨብጡ ያልናቸው መሰናዶች አዘጋጅተናል። ከእነዚህ መካከል ኢትዮጵያውያን ስደተኞች በሳውዲ አረቢያ እስር ቤቶች ውስጥ እያሳለፉ ያለውን ፈተና የሚቃኝ ዘገባለን። የሳዲ ስደተኞች መከራ እኔ ለ26 ዓመት ነው የተቀመጡት ዓመታት ውስጥ

በዓለም አቀፍ ደረጃ ከህዳር 15 ቀን ጀምሮ ለ16 ቀናት የጸረ ፆታዊ ጥቃትን አስመልክቶ በተካሄደው የግንዛቤ ማስጨበጫ ዙሪያ ያናገርናቸውን የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ አድነው አበራን የሰማችሁት። ሙሉ ዝግጅቱን በምሽቱ ታደምጣላችሁ። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ ኢልያስ አስማረ አብሮኛለሁ። አሁን ከሀገር ውስጥና ከውጭ ያጠናቀርናቸውን ዜናዎች ኤደን ገረመው ታሰማናለች። አመሰግናለሁ ስመኝሽ። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ትላንት በኢትዮጵያ ያለውን የሰብአዊ ሁኔታና ድጋፍ በተመለከተ መግለጫ የሰጡ ሲሆን በሰሜኑ የሀገሪቱ ክፍል ያለውን ሁኔታም ለመተንበይ የሚያስቸግርና አስጊ ሲሉ ገልጸውታል። በተለያዩ ቦታዎች ያሉና የቀጠሉ ግጭቶች ሰብአዊ ድጋፎችን ተደራሽ የማድረጉን ሂደትም እያስተጓጎሉ ነው ሲሉ ቃል አቀባዩ አስታውቀዋል። በሰሜኑ የሀገሪቱ ክፍል ሁለት ነጥብ አንድ ሚሊዮን የሚሆኑ ሰዎች እስከ መስከረም ሁለት ሺ አስራ አራት ዓመተ ምህረት ባለው ጊዜ ድረስ መፈናቀላቸውንም ገልጸው ከዚህ ውስጥ አንድ ነጥብ ስምንት ሚሊዮኑ ከትግራይ 542 ሺው ከአማራ እንዲሁም 255 ሺህ የሚሆኑት ደግሞ ከአፋር ክልል መሆናቸውን አስታውቋል። ቃል አቀባዩ ስቴፋኒ ዱጃሪክ ከትላንት በስቲያ በአፋር አባላ መቀሌ መስመር በመጠቀም ምግብ የጫኑ ሀያ ከባድ መኪኖች መቀሌ መድረሳቸውን ገልጸው ትላንትናና ዛሬም ተጨማሪ አርባ የሚሆኑ ምግብ የጫኑ የእርዳታ መኪኖች መቀሌ እንደሚደርሱ አስታውቋል። ቃል አቀባዩ አያይዘውም በሀገር በአሁኑ ሰዓት መጠኑ አነስተኛ የሆነው ዝናብ ድርቅን በማስከተሉ በሶማሊያና በኦሮሚያ ክልሎችም አምስት ነጥብ ስምንት ሚሊዮን የሚሆኑ ሰዎች ሰብአዊ ድጋፍ ያሻቸዋል ብለዋል። የፈረንሳይ ወታደራዊ ሀይሎች በማሊ ቲምቡክቱ የሚገኘው ወታደራዊ የጦር ሰፈራቸውን ለቀው ወጡ። የፈረንሳይ ወታደሮች አካባቢውን አይኤስ ከተሰኘው እስላማዊ መንግስት አሸባሪ ቡድን እንደ ኤሮፓውያን አቆጣጠር በ2013 ዓ ም ካስለቀቁ ጀምሮ በቦታው የቆዩ ሲሆን ከአሸባሪ ቡድን ጋር ያለው ጦርነት የሀገር ሪቱን ጸጥታ ማናጋቱን ተከትሎ የአካባቢው ነዋሪዎች የፈረንሳይ ሀይሎች እንዲወጡ በጠየቁት መሰረት ከቀጠናው የጦር ሰራዊታቸውን ቀስ በቀስ እያስወጡ ይገኛሉ። በፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ባለፈው ሰኔ ላይ ቃል በተገባው መሰረትም ትላንት ማክሰኞ ፈረንሳይ ሰራዊቷን ከማሊ ቲምቡክቱ አስወጥታለች። የደቡብ አፍሪካ ከፍተኛ ፍርድ ቤት የቀድሞውን ፕሬዝዳንት ጃኮብ ዙማ ፍርድ ቤቱ የወሰነባቸውን የአስራ አምስት ወራት እስራት እንዲጨርሱ በማለት ወደ እስር ቤት እንዲመለሱ አዘዘ። የቀድሞው የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ ከባለፈው መስከረም ወር ጀምሮም በጤና እክል ምክንያት ለሕክምና ተለቀው እንደነበረ ይታወሳል። የዩናይትድ ስቴትስ ኮንግረስ ያልተጠበቁ ብሔራዊ ተግዳሮቶችን ለመቋቋም በሚል የብሔራዊ የብድር መጠኑን ገደብ ከፍ ለማድረግ ወሰነ። ላለፉት ጥቂት ለማይባሉ ወራት ዴሞክራትና ሪፐብሊክ አሜሪካኖችን ከፍሎ የቆየው ይህ ህግም ተግባራዊ እንዲሆን በፕሬዝዳንት ጆ ባይደን በቅርቡ እንዲፈረምበት ይጠበቃል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢናቬ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኢደንን ለዜናው እናመሰግናለን። አድማጮች የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለሬዲዮ በቴሌቪዥን ተመልካቾቻችን ምስል በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የሚችሉ መሆኑን አክብሮት ጋር እናሳውቃለን። በዚህም መሰረት ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ፣ በ12040 ኪሎ ኸርዝ፣ በ19 ሜትር ባንድ፣ በ15580 ኪሎ ኸርዝ ይተላለፋል። እንዲሁም አስተያየት ካላችሁ በፌስቡክና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በሳውዲ አረቢያ እስር ቤቶች ውስጥ ኢሰብአዊ ባልሆነ አያያዝ ምክንያት እየተሰቃዩ እንደሆነ በዚያ የሚኖሩ ኢትዮጵያውያንና የለውጥ አራማጆች ለአሜሪካ ድምፅ ተናግረዋል። የኢትዮጵያኑን ሕይወት ለማትረፍና ወደ ሀገራቸው እንዲመለሱ ለማድረግ ጥረት ማድረግ እንደሚገባም አሳስበዋል። ሀብታሙ ስዩም ዝርዝር አለው። ሕዝቡ ወጥቷል። ህዝቡ አልቻልንም ተጎዳን እያለ እየጮኸ ያለው ባካችሁ፣ ባካችሁ፣ ሸርሸር አርጉት፣ ባካችሁ፣ ድረሱልን፣ ባካችሁ፣ ህዝብ አልቻለም፣ ህዝብ እያበደ ነው፣ ህዝብ እየታመመ ነው፣ ምንም ህዝቡ አልቻለም። ይህንን መሰል በማኅበራዊ መገናኛዎች በኩል በሳውዲ አረቢያ እስር ቤቶች ውስጥ ከሚገኙ ኢትዮጵያን የሚለቀቁ የድረሱልኝ መልእክቶች ከተደጋገሙ ቆይተዋል። አስር ዓመታትን ለሚጠጋ ጊዜ በዚህ ያለኖረው ኡመር እንዲህ ያለው ጥሪና የሰቆቃ ትዕይንት አዲስ አይደለም። አንድ ማቀው ነገር አንድ ሴት ልጅ በአስወርዷት ሕክምና አድርጋ ተኝታለች እና ሲገቡ ተኝታለች። ተነሺ ሲሏት እኔ እንደዚህ እንደዚህ ሆኛለሁ መነሳት አልችልም ማለት የዘጠኝ ወር ልጅን ያስወረዳ እና መነሳት አልችልም ስትላቸው አንጠልጥለው ሲወስዷት ልጅቷ ከላይ ጀምራ እየደማች እታች፣ ከዛ እዛ ሳይዋት በር መኪና በር ጋር ሲደርሱ ልጅቷ ወረዲ ራሷን ሰፍ አልቻለም። እዛው ወደ ቤትም አልመለሷትም ይዘዋትም አልሄዱም። እታች የፎቁ በር ላይ እታች ጥለዋት ኡመር ለደህንነቱ ሲባል ስሙ የተቀየረ በሳውዲ አረቢያ ያለውን ሁኔታ ለአሜሪካ ድምፅ ለማጋራት የፈቀደ ኢትዮጵያዊ ነው። የሳውዲ አረቢያ መንግስት ህገወጥ ስደተኞችን ከሀገሩ ለማስወጣት ከጥቂት ዓመታት ወዲህ መጠነ ሰፊ ዘመቻ መጀመሩ ይታወቃል። የቅርብ ጊዜው የጸጥታ ኃይሎች እርምጃ ግን በዚያ የሚኖሩ በመቶ ሺህ የሚቆጠሩ ኢትዮጵያውያንን ሕይወት በእጅጉ እንዳከፋው ኡመር ይናገራል። መሠረታዊ መብቶችን የሚጥሰው የጸጥታ ኃይሎች ፍተሻና ዝርፊያ የሁሉ ነገር መጀመሪያ ነው። እንደዚህ እንደኛ ሀገር የፍርድ ቤት ወረቀት ምናምን የሚባል ነገር የለም። እዚህ ሀገር ላይ የውጭ ዜጋ ከሆንክ እና በተለይ እንደዚህ አፍሪካ ሀገር ምናምን በፈለጉ ሰዓት መጥተው ቤትን ይሰብሩታል። አበሻ እና ኗርም ደግሞ ብሩን ቤት ውስጥ ነው የሚያስቀምጠው። አብዛኛው ሰው ያልተዘረፈ ሰው ወርቅ ነው ብር ነው ቴሌቪዥን። ለምን ቤትህ ባዶ ነው የሚሆነው? አፓርትመንት ባዶ ነው የሚሆነው? ልክ እንደነሱ እንደወጡ የሚገባ አለ። የተዘጋጀ ያዘጋጁት የራሳቸው ሰው አላቸው። ፖሊሶች አንዳንድ ህገወጥ ፖሊሶች አሉ እነቱ ያዘጋጁት ስቶች አሉ። ገብተው እያንዳንዷን እያንዳንዷን ቦታ ለምሳሌ አሁን የመጽሐፍ መደርደሪያ ውስጥ ሰው ይደበቃል ተብሎ አይጠበቅም። የመጽሐፍ መደርደሪያ፣ ቦርሳ እንደዚህ አይነት ነገር ይፈትሻል ማለት ሰው ይገኝበታል። ሰው አፈወልግዎ አይደለም፣ ዘረፋ ነው። በግልጽ ዘረፋ ነው። የጸጥታ ኃይሎች ሕጋዊ ፍቃድ ያላቸውንም ሆነ የሌላቸውን በቁጥጥር ስር የመዋል ድርጊታቸው እንደ ተባባሰ የሚናገረው ዑመር በቁጥጥር ስር የሚውሉ ኢትዮጵያውያን ስደተኞች በጅዳ ወደሚገኝ ሺሜሺ ወደሚሰኝ እስር ቤት ብዙ ጊዜ እንደሚወሰዱ ይናገራል። እስርና ማቆያ ቤት መስፈርትን በማያሟሉ ግንባታዎች ውስጥ ተፋፍገው እንደሚታሰሩም ያስረዳል። እንደነገርኩ ከዚህ ሲይዙ፣ በቦዲ ከሆንክ በቦዲ ነው የሚወስዱት ትሸርት ልደርብትል አንዴ የከብቱ ባህል ሲሆን በጣም ኃይለኛ ነበረ። በጣም ይበርዳል። ኧረ ሞቀን ብላ ደግሞ ገብተው አይሁም፣ እንደዚህ በክትትል የለም። እንደ መጋዘን አሽገ ሆነ ቁጭ የሚያደርጉ አይገቡም እና ኧረ ሞቀ በረደን አልቻንን ምናምን ብለ ስትጮ ደግሞ ይዘጉትና ደግሞ በሙቀት በሙቀት ማአት ሰው ነው ያለቀ። ህፃናት ሞተዋል። በሙቀት ያለቁ ላይ በቃ እያየናቸው የሞቱ ህፃናት፣ ወጣቶች የሞቱ መዓት አሉ። በየቀኑ ወጣ ወዳጆቹና የቅርብ ዘመዶቹ ለመሰል እንግልት መዳረጋቸውን የሚናገረው ዑመር እስከ ቅርብ ጊዜ ድረስ በዚያ የሚኖሩ ኢትዮጵያን ለእስረኞቹ መሰረታዊ ቁሳቁሶችን ያቀርቡ እንደነበር ያስታውሳል። በቅርቡ ግን ይህም እንደተከለከለ ያስረዳል። ሁለተኛ እንደታሰራ አካባቢ በቃ ረራ ሞትን ብለውን እና ምን ይደረግ ተብሎ ባለበት ሰዓት ላይ ራ በቃ ለምን አዋተን በቃ ካለን ላይ እነሱ ቢያንስ በቀን አንዴ እንኳን ይብሉ ተብሎ ኤምባሲው ማስተባበረና የጅዳ ኮሚኒቲ ማስተባበረና በሁሉም በሁላችንም እኔ በራሴ አሁን ለምሳሌ ሰላሳ ካርቶን እንዶሚ ብርድ ልብስ ውሃ ውሃ እንግዲህ ከውሃ ያነሰ ነገር የለም። ውሃ ሰላሳ ካርቶን ማስገብቻለሁ። ሁሉም በአቅሙ የጅዳ ኮሚኒቲ በጣም በሚገርም ሁኔታ ማስገባት ጀመረ። በአንድ ሰንሰለት አስገባ ነው እና እኛ ለኤምባሲ ወደ እናስረክባለን ኤምባሲው ደግሞ እኛ ሁሉም ሰው ወደ እስር ቤት ሚኒስትር የማይችል ኢምባሲ ደግሞ እስረኞች ወዳሉበት ያከፋፍል ነበረ። ይህ በሶሻል ሚዲያ የምታገኘው ነገር ወዲያው ምን አደረጉ? ሁለት ሳምንት እንደሆን እንደሞላው አስቆሙ። የሳውዲ መንግስት። ለምን? ይህ ከአለም አቀፍ ሕግንም የተጻረረ ነው። ውሃ እንዴት ትከለክላል? ሙቀት ባለበት ሀገር ሕጻናትን አስረ እንዴት ምግብ ትከለክላል? ሲዋጣ የነበረው የሴቶች የንጽህና መጠበቂያ ምግብ ሁሉ ዳይፐር ለሕፃናት የማይዋጣና የማይላክ ነገር አልነበረ። ሁለት ሳምንት አስቆመን የሰውድ ለምን ለስሙ ጥሩ ስላልሆነ ኢትዮጵያውያን በሳውዲ እየገጠሟቸው እንደሆኑ ስለተነገሩ የሰብአዊ መብት ረገጣዎች መልስ ለማግኘት በዩናይትድ ስቴትስ ወደሚገኘው የሀገሪቱ ኤምባሲ ደብዳቤ ጻፍን። ቢሆንም ይህ ዘገባ እስከቀረበበት ሰዓት ድረስ መልስ አላገኘንም። የሳውዲ ስደተኞች መከራ እኔ ለሀያ ስድስት ዓመት ነው የተቀመጥኩት። በእነኛ ዓመታት ውስጥ እጅግ በጣም ፈታን ፈታኝ የሆኑ በርካታ ጊዜዎችን አሳልፈናል። የሰማችሁት ነቢዩ ሲራክን ነው። ነቢዩ ለበርካታ ዓመታት በሳዑዲና በአረቡ ዓለም የሚኖሩ ኢትዮጵያውያንን ፈታኝ ሕይወት የሚመለከቱ መረጃዎችን በማዳረስ ይታወቃል። ዝም አንልም፣ ዝም አትበሉ የሚል ዘመቻን በማንቀሳቀስ ለመጠነ ሰፊ ችግር የተዳረጉ ኢትዮጵያውያን ስደተኞችን በነፍስ እንዲደረስላቸው ሲጠይቅ ሰንብተዋል። መሰሉ ችግር ተደጋግሞ ለመፈጠሩ ዋናው ምክንያት የኢትዮጵያ ዲፕሎማሲ ድክመት መሆኑንም ያነሳል። ችግር ያለው የሀገሪቱን የሚወክል ችክለኛ ለዜጎቹ መብት የሚቆም ዲፕሎማት ስለሌለ ነው። ዜጎች ህገወጥ ናቸው ከተባለ ህግ አስከባሪ፣ በህግ መቀጣት አለባቸው። ዜጎች ወንጀለኞች ናቸው ከተባለ በወንጀል ተጠይቀው ተገቢውን ፍርድ ማግኘት አለባቸው። ነገር ግን ያለምንም ወንጀል እንደውም ወንጀል ያልሰሩት ድንበር ጥሰው የሚገቡት ድንበር ጣሱ ተብሎ ህይወታቸውን ሊያ አይገባም። በስር ታስረው ተገቢው ምድራ ልሰጣቸው ይገባል እንጂ ለእስር ቤት ለጫም ለበርካታ ጊዜ በእስር ቤት መጣል፣ ለእነሱን ድንበር አካባቢ መግደል፣ እነሱን የአካል ጉላት ማድረስ የሰብአዊ ድርጊት በነኚህ ዜጎች ላይ መፈጸም አግባብ አይደለም ብሎ የሚከራከር የኢትዮጵያ ዲፕሎማቶች እጦት ነው እዚህ ያደረሰን። በሳውዲ እስር ቤቶች ውስጥ ያለው ኢትዮጵያውያንን አያያዝ በተመለከተ የኢትዮጵያ ኤምባሲ ድምፁን ሲያሰማ ሰንብተዋል። የሀገሪቱ ቆንሲል በነሐሴ ወር አንድ ህፃንን ጨምሮ አስር ኢትዮጵያውያን በእስር ቤቶች ውስጥ ሕይወታቸውን እንዳለፉ ይፋ ስለማድረጉ ተዘግበዋል። ኤምባሲውና ቆንሲላው ኢትዮጵያውያኑን ለማገዝ እየተደረጉ ስላሉ ጥረቶች በማህበራዊ ገጾቻቸው ላይ ያጋራሉ። ኡመር ሀሳባለሁ ኤምባሲው ከድሮ የተሻለ የተሻሻለ ነገር አለው ፐርፌክት ነው ብለህ አልጠበቅም። እንዳልኩ ኤምባሲዎችን ሚኖቋቸዋል ኤምባሲው በተቻለ ዜጎችን በቃ በህይወት ላውጣ ከማለት አንጻር ነው እንጂ የመብቶቻቸውን አስከብሬ እያንዳንደውን ሰብአዊ መብታቸውን አስከብሬ የተዘረፈውን አስመልሼ የተደበደበውን አስክሼ ምናምን የሚባል ነገር አያደርግም። አትሊስት ግን ህይወታቸውን ላው ያም ብሎ ይታገዳል። ያም ሆኖ ግን እታች ያሉት የኤምባሲ አሰራር እታች ያሉት እስር ቤት መተው ያንተ ምናምን መብትን አያከብሩም በዛ እስር ቤቱ ማለት ነው። የግድ መታወቂያ መሰራት አለበት። አብዛኛው ሰው ህገ ወጥ ነው። ህገ ወጥ ያለ በባህር የመጡ ልጆች አሉ። ለነዛ ጊዜ መታወቂያ ሲፓሲ መሰራት አለበት። እሱም በፍጥነት እየሰራ ነበረ። ቶሎ ቶሎ እንዲሳፈሩ ለማድረግ ነበር። ነቢዩ ሲራክ በበኩሉ ለችግሩ ዘላቂነት ያለው መፍትሄ ማግኘት የሚቻለው ኢትዮጵያ ወደ ሳዑዲ አረቢያ የምትልካቸው ዲፕሎማቶች ብቃት ሲሻሻል እንደሆነ ይናገራል። ደግሞ ሰዓት ያለውን ችግር ለመፍታት ምንድነው መደረግ ያለበት ብዬ የማምነው የኢትዮጵያ መንግስት በእስር ቤት ያሉ ዜጎች ለደህንነት በማያሰጋ ሁኔታ፣ ለጤናም በማያሰጋ ሁኔታ ቅርብ ክትትል ተደርጎ ቤተሰቦች፣ አቅመደካሞች እና በምንም ወንጀል ተሳታፊ ያልሆኑትን ወደ ሀገር ማስገባት መቻል አለበት ከማድረግ ጎን ለጎን ደግሞ አሁንም በሳውዲ ኤምባሲ እና በሳውዲ ቆንስል አካባቢ የሚሾሙት ሰዎች አሁን ከታደሰ በኋላ እንኳን ስናይ ወደ ሳውዲ ተመልሶ የተላኩት ሰዎች ቀድሞኑ ለዜጎቹ የረባ ስራ የማይሰሩ ፖለቲካ ጥቅም የተሳሰሩ ሰዎች ናቸው። አሁንም የተላኩት በቅርብ እንኳ የተላኩት እና ይህንን ችግር የሚፈቱ እንዲህ አይነት ምደባዎች አይደሉም። በቅንነት እና በእውቀት አገሩን የሚያውቁ ዓለም አቀፍ የሰብአዊ መብት እንዲከበር የዜጎችን አያያዝ የሚያውቁ ሰዎች እንኳን ቢመደቡ ጥሩ ነው። ሳውዲ አረቢያ ኢትዮጵያንን ጨምሮ ህጋዊ ያልሆኑ ስደተኞች ከሀገሯ እንዲወጡ ተደጋጋሚ ጥሪና የምህረት ጊዜ ማወጇ ይታወቃል። ይሁንና በተለያዩ ምክንያቶች ያንን ሳያከብሩ በቀሩትም ሆነ በሌሎች ኢትዮጵያ ላይ እያደረሰች ነው የሚባለው እንግልት የብዙሃን የሀዘንና እንግልት ምንጭ እየሆነ ነው። የተለያዩ የሰባዊ መብት ተሟጋች ድርጅቶችም ሁኔታው አሳሳቢ ስለመሆኑ መግለጻቸው ይታወሳል። በእርስ በርስ ጦርነት የተጠመደችው ኢትዮጵያ በሺዎች የሚቆጠሩ ስደተኛ ዜጎቿን ደህንነት ለመጠበቅ ምን አስባለች? ለመጠየቅ ስልካቸው ላይ ደጋግመን የሞከርንላቸው በሳውዲ አረቢያ የኢትዮጵያ አምባሳደር ለጊዜው አላገኘናቸውም። መልሳቸውን ባገኘን ወቅት እናስደምጣችኋለን። ሀብታሙ ስዩም ዋሽንግተን ዲሲ። ዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ ፕሮግራማችን እናልፋለን። የተባበሩት መንግስታት ድርጅት በዓለም ላይ ከሶስት ሴቶች አንዷ በህይወት ዘመኗ አንዴ ለጾታዊ ጥቃት እንደምትጋለጥ ይጠቁማል። የጸረ ጾታዊ ጥቃትን በተመለከተም የ16 ቀናት የግንዛቤ ማስጨበጫ ዘመቻ በዓለም አቀፍ ደረጃ ህዳር 15 ቀን ተጀምሮ ከአራት ቀናት በፊት አብቅቷል። የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴርም የእህቴ ጠባቂ ነኝ በሚል ርዕስ ዘመቻውን በመቀላቀል የጀመረው በጦርነቱ ለተፈናቀሉ ሴቶችና ህጻናት የምግብ የንጽህና መጠበቂያ እቃዎችና መሰረታዊ ድጋፎች የማሰባሰብ እንቅስቃሴ ግን እንደቀጠለ ይገኛል። ኤደን ገረመው በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር የሆኑትን አቶ አድነው አበራን አነጋግራ ተከታዩን አሰናድታለች። በተባበሩት መንግስታት ድርጅት የሴቶች ጉዳይ ተቋም ዩኤን ውሜን አማካኝነት የሚሰናዳው የ16 ቀናት ብርቱካናማ የጸረ ፆታዊ ጥቃት ዘመቻ ህዳር 15 ቀን ተጀምሮ ታህሳስ አንድ ቀን የሚያበቃ ሲሆን ባለፉት ጥቂት በማይባሉ አመታት ውስጥም ዘመቻው በኢትዮጵያ በማህበራዊ ሚዲያ ላይ ግንዛቤና መነቃቃትን በሚፈጥሩ ምስሎች፣ የውይይት ርዕሶችና ና ብርቱካናማ እንቅስቃሴዎች ይሞላ ነበር። ነገር ግን አሁን ላይ ኮቪድ 19ን ጨምሮ በሀገሪቱ ያለው የፖለቲካ ሁኔታ አለመረጋ መረጋጋት እንቅስቃሴውን አቀዛቅዞታል። ይሁንና የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር በሀገሪቱ በጦርነቱ ምክንያት ለተፈናቀሉና ለተጎዱ እናቶችና ህጻናት ሀሽታግ የእህቴ ጠባቂ ነኝ በሚል ርዕስ የተለያዩ ሰብዓዊ ድጋፎችን እያሰባሰበ እንደሚገኝ በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር የሆኑት አቶ አድነዋ በራ ይገልጻሉ። ይህንን ብቻ በዘንድሮ አመት ያሉ ማናቸውም ካለንደር እና በሙሉ በመጠቀም የቆረራቸው ቦታዎች የተፈጸሙ ጥቃቶችና የተወዘረፉ ንብረቶች የወደሙ ቁሳቁሶችና የተፈጸሙ ሰብአዊ ጥሰቶችን ማከም በሚያስችል ሁኔታ የተለያዩ ድጋፎችን እያሰባሰብን ነው ያለነው። የቁሳቁስ ድጋፎች ብቻ ሳይሆን እንደውም የሰው ልጅ ስነልቦና ማቀብ የሚችል ሳይቆሾ ሰፖርት መስጠት የሚችሉ አካላትንም ጭምር እንደ አጠቃላይ ድጋፍ እያሰባሰብን ነው ያለነው እና ከዳር አስራ ጀምሮ እስከ ታታ ስምንት የሚቆየው ድጋፍ በዋናነት በተለያዩ አዲስ አበባ ውስጥ የሚገኙ ትላልቅ ሞሎች እና ሱፐር ማርኬቶች የሚካሄድ ነው። ከዛ ባሻገር ደግሞ በመስቀል አደባባይ በትልቁ አደባባይ ሕዝቡም ሁሉም የሚሳተፍበት የደም ልገሳት መስርዓት እንዲሁም ደግሞ የተለያዩ የምግብና አልባሳት ለንስና መጠበቂያ ሕጻናትም ለእናቶችም ለሁሉም ለተፈናቀሉ ዜጎች ሊውሉ የሚችሉ ሁሉም በፈቀደ ኃይል አቅም። እንዲያመጣ የተለያዩ ንቅናቄዎችን ሰርተን ብዙ ስራዎች ተሰርተዋል። የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር አቶ አድኖ አበራ ምንም እንኳን በጦርነቱ የተፈናቀሉና የተጎዱ ቤተሰቦች እጅግ ብዙ በመሆናቸው የዘመቻው ትኩረት በአብዛኛው ሰሜን ኢትዮጵያ ላይ ቢያተኩሩም ነገር ግን የሚሰባሰቡ እርዳታና ድጋፎች በሀገር አቀፍ ደረጃ ለተጎዱ እናቶችና ቤተሰቦቻቸው የሚውሉ ናቸውም ይላሉ። ዞሮ ዞሮ ብቻ ሳይሆን መተከልም የተፈጸመ አለ፣ ወለጋም የተፈጸመ አለ፣ በየቦታውም ያልሰማናቸው ሊኖሩ ይችላሉ። ስለዚህ የምናደርጋቸው ድጋፎች ለሁሉም እንዲደርስ ነው የምናደርገውና በሁሉም አካባቢዎች ነው። ለምሳሌ እጅግ በጣም ከፍተኛ ችግር የደረሰባቸው ህጻናት እና ህጻናት በአማራና በአፋር ክልሎች አልተወሰነ ሁሉም ክልሎች ላይ ያሉትን ህጻናት ወስደን አሳዳጊ ቤተሰብ እንዲያገኙ እናደርጋለን። እንደገና እንደዚሁ ሌሎችን ጥቃት የተፈጸመባቸው ሲባል እኛውም ሁኔታ ያንን ኃላፊነት ማውጣት ግዴታ አለብን። አሁን እንደ በፊቱ ሴቶችና ህጻናት ብለን ብቻ የምንለየው ሳይሆን ማህበራዊ ጉዳይም ስለመጣ ቀደም ሲል የነበረው ሴቶች ባለት ወጣቶች ሚኒስቴር ከማህበራዊ ጉዳይ ጋር መርጊ ስለተደረገ ሁሉም የአረጋውያን ጉዳይም፣ የአካል ጉዳተኛ ጉዳይ ሁሉም ስለሚመለከተን ባሉበት ቦታ ለመድረስ ነው እየሰራ እየሰራን ያለነ ሀሽታግ የእህቴ ጠባቂ ነኝ የሚለው ዘመቻም ፌዴራል ላይ ባሉ ሴት ሚኒስትሮች እንዲሁም በክልል መሪዎች አማካኝነት በመጪው ቅዳሜና እሑድ የገቢ ማሰባሰቢያና የሰላም ጥሪኝ መሰረት ያደረጉ እንቅስቃሴዎች መታቀዳቸው ንም ይገልጻሉ። ፊታችን ዘጠኝና አስር አሁን በክልሎች ረድይ ተጀምሯል። ሰላማዊ ሰልፎች ይኖራሉ። ይህንን ሰላም የተፈን በሴቶችና ጻሳኝ ደርስ ጣጥቁም የሚብልና እኔም እህቴ ጠባቂ ነኝ በሚሉ መሪ ቃላቶች እነኝን ንቅናቄዎች እያካሄድ ነው ያለ ነው። ክልሎች ላይ ኦልሬዲ እየተጀመረ ነው። ክልሎች ላይ ያሉትን የሚመሩት ፌዴራል ላይ ያሉ ሴት ሚኒስትሮች እና በክልሉ ላይ ያሉ ከፍተኛ አመራሮች ናቸው። እዚህም ያሉት በጠቃላይ ንቅናቄው በሴት መራሮች እና ሚኒስትሮች የሚመራ ነው እና በዛ ለትም የፊታችን እሁድ ወደ ሀምሳ አምስት ሺህ ሴቶች ቀደማ በመስቀል አደባባይ የሚገኙበት ነው። እያንዳንዱ ሴቶች ከእያንዳንዱ ዳንዱ አንድ ክፍለ ከተማ የሚጧጠ ናቸው። እዚህ አዲስ አበባ ያሉት ዋና ዋና ክልል ከተሞች ደግሞ እዛው እነሱ በራሳቸው ተጨባጭ ሁኔታ የሚያከናውኑት ነው። እዚህ አዲስ አበባ ግን ሲመጡ ድምጻቸውን ከማሰማት ባሻገር እያንዳንዱ ሴቶች ከአንዱ ወረዳ አንድ ክፍለ ከተማ መኮረኒ አንዳንድ ኪሎ፣ ሁለት ሁለት ኪሎ ባለው አቅም፣ ሌላው ክፍለ ከተማ ደግሞ ፓስታ፣ የሚሆን ንጽህና መጠበቂያ የተለያዩትም ባለው አቅም የሚያዋጣበት አንዱ ድጋፍ ማሰራሰሪያ ስልት አቅም የሚጠቀሙን ያለ ነው። ስለዚህ ባለን አቅም ሁሉ አሁን ባለን ወቅታዊ በጠቀምን ወቅታዊ ጉዳይ ላይ ችግሮቻችንን በራሳችን ውስጥ ኃይል የምንቀርፍበት በራሳችን አቅም የምንቀርፍበትን ስትራቴጂ ነው። ነፍሰን እየሰራ ነው ያለ ነው። ሁሉንም ኢቨንቶች የምንጠቀመው ጋሆችን በማስተባሰብ ንቅናቄዎችን እና ግንዛቤዎችን በመፍጠር ረገድ ነው እና ያለው ችግር በተለይ በዓለም አቀፍ ተቋማት እና ሚዲያዎች ብዙም እምብዛም ጆሮ አልተሰጠው እና ጆሮ ዳባሪ በስተባርበትም ሁኔታ ስላለ እነኚህ ነኝንም ጭምር መሰማት አለበት። እዚያ ላይ የተሳሰረው ሰብአዊ ጥሰት መጋለጥ አለበት ጠያት አለበት የሚል ድምፃችንን በአማርኛ ቋንቋም በእንግሊዝኛ የምናሰማበት ክላችን ሁዳለ በክልሎች ኦልሬዲ ተጀምሯል። የሚቀጥል ነው የሚሆነው። አቶ አድነው በ በሀገሪቱ ያሉትን በጦርነቱ ምክንያት የተፈጠሩ ማህበራዊና ስነ ልቦናዊ ተግዳሮቶችን ለመታደግም ዘላቂ የሆነ እቅድ በሀገር አቀፍ ደረጃ እየወጣ ነው የሚላሉ ዛፉን ማድረግ ብቻ ሳይሆን ይሄን በዘላቅነት መውጣት የምንችልበት የክራይሲስ የቀውስ መውጫ ስትራቴጂ አዘጋጅተን እንደ ሀገርም ኦልሬዲ ተቋቁሞ መቆጥ ያለ በካቢኔ ደረጃ እኛም ሪኮቨሪ ፕላን አዘጋጅተን እንዴት ነው የምንሄድበት የሚለውን ነገር ከውጭ ያሉት ነው እንዲያስፖራ እናንተንም ዲያስፖራዎችንም እያሳተፍን የሀገር ውስጥ ልም አቅም በጣም እያጎለበትን ሰሜን ላይ ያለው ችግር፣ አፋር ላይ ያለው ችግር፣ የደቡብም ሲዳማው፣ የኦሮሞ ሶማሌም ሁሉም ችግር ስለሆነ ሁሉም ወደዛ ተንቀሳቅሶ ሁሉም ወገን ለወገን ደራሽ እንዲሆን ነው እየሰራ ያለ። የሴቶችና ማህበራዊ ጉዳይ ሚኒስቴር ሀሽታግ የእህቴ ጠባቂ ነኝ በሚል አስራ ስድስት ቀናት ብርቱካናማ ዘመቻ የጀመረው የድጋፍ ማሰባሰቢያ እንቅስቃሴ ችግሩ እልባት እስኪያገኝ ድረስ ቀጣይ መሆኑ የተገለጸ ሲሆን የሚኒስቴር መስሪያ ቤቱ የሕዝብ ግንኙነት ዳይሬክተር አቶ አድኖ አብራ ዲያስ ዲያስፖራውና መላው ኢትዮጵያውያን በዚህ ጉዳይ ላይ ዘላቂ የሆነ መፍትሄ ለማምጣት እንዲያግዙም ጥሪ አድርገዋል። በአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ። ለዘገባው እናመሰግናለን። ቀጣዩ መሰናዷችን ወደ ጎረቤት ሀገር ኬንያና ምዕራብ አፍሪካዊቷ ሀገር ናይጄሪያ ይወስደናል። የናይጄሪያ ባለስልጣናት ለጥቅም ሳይውሉ ጊዜያቸው ያለፈባቸው አንድ ሚሊዮን የሚሆኑ የኮቪድ-19 ክትባቶች እንዲወድሙ እንደሚደረግ አስታውቀዋል። ባለስልጣናቱም የጥቅም ጊዜያቸው አጭር የሆኑ ክትባቶችን ባቀረቡ ለጋሾች ላይ ጣታቸውን ቀስረዋል። በሌላ በኩል በሌላኛዋ የአፍሪካ ሀገር ኬንያ ፍርድ ቤት ክትባት ያልወሰዱ ሰዎች የመንግስትን አገልግሎት እንዳይጠቀሙ የተላለፈው ሕግ እንዲታገድ አድርጓል። እነዚህን ጉዳዮች ያካተተውን ዘገባ ሀብታሙ ስዩም እንደሚከተለው አሰናድቶታል። የናይጄሪያ ብሔራዊ መጀመሪያ ደረጃ ጤና ጥበቃ ልማት ድርጅት ኃላፊ ፋይዘል ሸዋሂብ ሰኞ ዕለት በሳምንታዊው ኮቪድ-19ን የሚመለከት ጋዜጣዊ መግለጫ ላይ አንድ ሚሊዮን የሚሆኑ ክትባቶች ከሀገሪቱ ክምችት እንደተወገዱ ይፋ አድርገዋል። ባለሥልጣናት ከአጋር ተቋማት ጋር በመሆን የጤና ደህንነት ደንቦችን በጠበቀ መልኩ ክትባቶቹን እንዲወድሙ እንደሚያደርጉም አስታውቀዋል። ዘገባዎች እንደሚያሳዩት ጊዜያቸው ያለፈባቸው ክትባቶች ከአውሮፓ በዓለም አቀፉ የክትባት ስርጭት ትብብር ኮቫክስ አማካኝነት ለናይጄሪያ የተለገሱ ነበሩ። በየትኛውም አገር ከተመዘገበው ጊዜያቸው ያለፈባቸው መድኃኒቶች ብዛት ጋር ሲነጻጸር ይሄኛው ከፍተኛው ነው። የናይጄሪያ ባለስልጣናት የመድኃኒቶቹ ጊዜ ማለፍ ምክንያቱ የመድኃኒቶቹ ዕድሜ አጭር መሆኑ እንደሆነ ይናገራሉ። ክትባቶችን ወደ ሀገር ቤት ለማስገባት በነበረ ሂደት የገጠመው የሎጂስቲክ እጥረትና ማነቆም ውድ ጊዜ እንዲያልፍ እንዲያደረገ አክለዋል። ባለሙያዎች ግን በናይጄሪያ የተፈጠረው ክስተት የአፍሪካ ሀገራት እየተጋፈጡት ያለውን የጥቅም ጊዜያቸው ሊያበቃ የተቃረቡ ክትባቶችን አስተዳደር የሰፋ ችግር የሚያጋልጥ አድርገው ቆጥረውታል። ሸዋሂብ እንደዚህ ያሉ ክትባቶችን ከእንግዲሁ እንደማይቀበሉ አስታውቀዋል። ፕሬዚደንታዊ የትግበራ ኮሚቴ ናይጄሪያ አጭር እድሜ ያላቸውን ክትባቶች ላለመቀበል ወስኗል። እኒህ ክትባቶች በጤና ስርዓቱ ላይ ብቻ ሳይሆን በህዝቡ ላይ ጫና ፈጥረዋል። ባለሥልጣናት ይፋ እንዳደረጉት በናይጄሪያ ሙሉ ክትባት የወሰዱት 3.6 በመቶውን ህዝብ የሚሸፍኑት የሀገሪቱ ህዝቦች ብቻ ናቸው። ይህ ቁጥር ባለሥልጣናቱ ካቀዱት አንድ አስረኛውን ብቻ የሚሸፍን ነው። በዚህ ዓመት 40 በመቶ ህዝብ ክትባት እንዲያገኝ ታቅዶ ነበር። ናይጄሪያ እንደ አብዛኞቹ የአፍሪካ ሀገራት በርካታ ሰዎችን ለመከተብ ፈተና ገጥሟታል። ሌላኛው አፍሪካዊት ሀገር ኬንያ ከፍተኛ ፍርድ ቤት በበኩሉ እስከ ጎርጎሳውያኑ ታህሳስ ወር መገባደጃ ቀናት ድረስ ያልተከተበ ዜጋን መንግስታዊ አገልጋሎቶችን እንዳያገኝ የሚከለክለውን ህግ አግዷል። የመብት ተሟጋቹ ሂዩማን ራይትስ ዎች ድርጅት የህዝቦችን መብት ይጥሳል የተባለውን ህግ እንዲያሻሽል ወይንም እንዲያስቀር የኬንያን መንግስት ሲጠይቅ ሰንብተዋል። አዲ ራዳ ክሪሽነን በድርጅቱ የአፍሪካ ጉዳዮች አጥኚ ናቸው። ህጉ ሚሊዮኖች አስፈላጊ አገልግሎቶች እንዳያገኙ የሚያግድ መሆኑን ይናገራሉ። ግዴታው የሚሊዮኖችን የመስራት የጤና የትምህርትና የማኅበራዊ ደህንነቶች መብቶችን ይጥሳል። የክትባት ሽፋን በክትባት አቅርቦትና መዳረስ ላይ የተመሰረተ ነው። ቀደም ብለው ይፋ የተደረጉት አዳዲሶቹ እርምጃዎች በሚሊዮኖች የሚቆጠሩ ኬንያውያን በአካል ሆስፒታል መሄድ፣ ወደ ዩኒቨርሲቲ መግባት፣ መታወቂያ ለማውጣት ወደ ዜጎች ጉዳይ መስሪያ ቤት ማምራትን ከመሰሉ መንግስታዊ አገልግሎቶች ያግዳቸዋል። 50 ሚሊዮን ህዝቦች ያሏት ኬንያ 8 ሚሊዮን ክትባቶችን ተቀብላለች። 256,000 ዜጎቿ በኮቪድ የተያዙ ሲሆን 5350 ዜጎቿ ደግሞ በበሽታው ለህልፈት ተዳርገዋል። ለነበራችሁ አድማጮች፣ ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናቸው አመሸነው። ዋና አዘጋጅ ጽዮን ግርማ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳችሁ አመሻወት ስመኝት ቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ እና በትዊተር ገጻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ነው።